ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። በቀጥታ የሚደርሳችሁን የዛሬን ሐሙስ መጋቢት 4 ቀን 2006 ዓ.ም ስርጭት ሰለሞን ክፍለ ያስተናግዳለሁ። ደሳ ላይ መኮንን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። እንደምን አምሽታችኋል። ዜና የማሰማው አዲሱ አበበ ነኝ። በደቡብ ሱዳን የተከሰተው ግጭት በአስቸኳይ ካልቆመ ያቺ ሀገር ለረሃብ አደጋ እንደምትጋለጥ ዓለም አቀፉ ማህበረሰብ አስጠንቅቋል። ከአዲስ አበባ ማርተ ቫንደርዎፍ የምስራቅ አፍሪካ ሀገሮች መሪዎች ስብሰባ እየተካሄደ ካለበት የላከችልን ከአዲስ አበባ ማለት ነው ዘገባ በሶስት ሰዓቱ የዜና እወጃችን ይቀርባል። እስከዛሬ ዛሬ ከአየር ላይ እንደጠፋ ያለው የማሌዥያ አየር መንገድ አውሮፕላን ግንኙነቱ ከተቋረጠ በኋላ ለሰዓታት ያህል በሯል የተባለውን ዜና የማሌዥያ ባለሥልጣናት አስተባበሉ። የመገናኛ ሚኒስትሩ ሂሻሙዲን ሁሴን ዛሬ ሐሙስ በሰጡት ቃል ግንኙነቱ ከተቋረጠ በኋላ ለሰዓታት እንደበረረ የሚያሳየው ዳታ ትክክል ስለመሆኑ የማሌዥያ አየር መንገድ ባለሥልጣኖች የአውሮፕላን ሰሪውን ቦይንግና ሞተር ሰሪውን ሮል ሮይስን መጠየቃቸውን አመልክተዋል። ዛሬ ዜናው ይፋ ከተደረገ በኋላ አሉ። የማሌዥያ አየር መንገድ ስለ ዳታው ትክክለኛነት ሮልስ ሮይንና ቦይንግን ጠይቆ እንደተረዳው በሚዲያ የተላለፈው ትክክል አይደለም ነው ያሉት። ዜናው ዛሬ ሐሙስ የተዘገበው በዎል ስትሪት ጆርናል ሲሆን ዳታው ከአውሮፕላኑ ሞተር በቀጥታ ወደ ምድር የተላለፈ እንደሆነ ነበር የታመነው። ሩሲያ ዩክሬን ውስጥ የጀመረችውን አካሄድ ካልቀየረች ከፍተኛ የፖለቲካና የኢኮኖሚ ቀውስ ይከተላታል ሲሉ የጀርመኗ ቻንስለር አንጌላ መርክል አስጠነቀቁ። ቻንስለር መርክል ዛሬ ሐሙስ ለምክር ቤታቸው ባሰሙት ንግግር የዩክራይን የግዛት አንድነትና ሉዓላዊነት ለድርድር የሚቀርብ አይደለም ብለዋል። ሩሲያ በዩክራይን የውስጥ ጉዳይ ጣልቃ መግባቷን ካላቆመች ከምዕራባውያን ለሚሰነዘርባት ዋጋ ትከፍላለች ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ትናንት ርቡ ማስጠንቀቃቸው አይዘነጋም። የዩናይትድ ስቴትስ ምክር ቤት አባሎችም ለዩክራይን የአንድ ቢሊዮን ዶላርስ ብድር እንዲፈቀድ ድምፅ መስጠታቸው ታውቋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ በዩክራይን ላይ ስጋት ይጥላሉ ብላ ባሰበቻቸው በሩሲያና ክሬሚያ ዜጎች ላይ የቪዛ ማዕቀብ ጥላለች። ፕሬዚዳንት ባራክ ኦባማም የዩክራይንን ዲሞክራሲያዊ ሂደትና ህጋዊ ተቋማት በሚያደናቅፉ ግለሰቦችና ቡድኖች ላይ ማዕቀብ እንዲጣል ልዩ ትዕዛዝ ማስተላለፋቸውን ዋይት ሀውስ አስታውቋል። ይህ የዩናይትድ ስቴትስ እርምጃ የአውሮፓ ህብረት አገሮች አውሮፓ ውስጥ ንብረት ያላቸውን የ18 የዩክራይን ዜጎችን ንብረት ባገደ ማግስት የተወሰደ መሆኑ ነው። በተያያዘ ዜና ሩሲያ ክሬሚያ ውስጥ የምትፈጽመው ተግባር ሕገ ወጥ ነው ሲል ታታር የተሰኘው የዩክራይን የሙስሊም ማህበረሰብ ምክር ቤት አስታወቀ። የብሔራዊ ምክር ቤት አፈ ጉባኤው ሬፋት ቹበሮፍ ለአሜሪካ ድምፅ የቱርክ አገልግሎት በሰጡት ቃል ሩሲያ ወታደሮቿን ወደ ክሬሚያ መላኳ ልኳን ያለማወቅ ነው ይላሉ። የሩሲያ ፕሬዚዳንት ፑቲን ምን እንዳሰቡ ወይም ምን ለማድረግ እንዳቀዱ መናገር አንችልም። ይህ የሩሲያ ሕገ ወጥ ተግባር ሊቆም የሚችለው ግን በዩናይትድ ስቴትስና በራሷ በሩሲያ ጠንካራ ጎረቤቶች ነው ብለዋል። ባለፈው ሳምንት በብዙ ሺህ የሚቆጠሩ የታታር ማህበረሰብ አባሎች ከኪቭ ጋር ያላቸውን አንድነት ለማሳየት ሰላማዊ ሰልፍ ማካሄዳቸው አይዘነጋም። በሌላ በኩል ደግሞ በሞስኮ የሚደገፈውና ራሽያ ቱዴይ የሚባለው የቴሌቪዥን ፕሮግራም ዋና አዘጋጅ የሆነችው ጋዜጠኛ አየር ላይ እንዳለች ስራዋን መልቀቋን ይፋ አደረገች። ምክንያት ሩሲያ በዩክራኗ ክሬሚያ ውስጥ የምታደርገውን ወታደራዊ ጣልቃ ገብነት መቃወሟን ለማሳወቅ የፕሮግራሙ ዋና አዘጋጅ ሊዝ ዋህል ትናንት ረቡዕ ፕሮግራሟ ላይ አየር ላይ እንዳለች ለሩሲያው ፕሬዚደንት ቭላዲሚር ፑቲን ሽፋን ሰጪ ብላ ለገለጸችው ጣቢያ ከእንግዲህ መስራት እንደማትፈልግ ገልጻ ነው ስራዋን እዚያው አየር ላይ ያቆመችው። በመጨረሻም ትናንት በአንድ የኒውዮርክ ሀርለም ህንፃ ላይ ከደረሰ ፍንዳታ በህይወት የተረፉ እንዳሉ የተያዘው ፍለጋ እምብዛም ተስፋ ሰጪ እንዳልሆነ ተገለጠ። በመኖሪያ ህንፃ ላይ የደረሰው የትናንት ረቡዕ ፍንዳታ በቅጡ ካልተዘጋ የጋዝ ሽታ የወጣ ሲሆን ከሞት የተረፉ እንዳሉ ግን ሰራተኞች ዛሬም ሙከራቸው አላቆሙም። በአደጋው 63 ሰዎች ናቸው የቆሰሉት። የኒውዮርኩ ከንቲባ ቢል ደ ብላዚዮ አደጋው በአይነቱ የከፋ ነው ብለዋል። አድማጮች በሶስት ሰዓት ተጨማሪ ዜና ይዤ እመጣለሁ። እስከዛው ደህና እምሹ። ዜናዎቹን ሰማን። ከምሽቱ ሦስት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የሐረሪ ብሔራዊ ክልላዊ መንግሥት ባለፈው እሁድ በሐረር ከተማ ንብረታቸው ለተቃጠለ ዜጎች መቋቋሚያ እሰጣለሁ አለ። ከቃጠሎው ጋር በተያያዘ ግጭት አያሌ ሰዎች ከህግ ውጭ በቁጥጥር ስር እንዳሉ ያነጋገርናቸው ምንጮች ያስረዳሉ። የክልሉ መንግስት ግን አስተባብሏል። መለስካቸዋማ ከአዲስ አበባ ዘግቦበታል። የካቲት 30 ቀን ሁለት ሺህ ስድስት ዓ ም ባለፈው እሁድ ከምሽቱ ሁለት ሰዓት በኋላ በሐረር ልዩ መጠሪያው መብራት ኃይል ግቢ በተባለው ስፍራ የሚገኘው የንግድ ማዕከል በእሳት ከወደመ በወዲህ ዛሬ የክልሉ ፕሬዚዳንት አቶ ሙራድ አብዱልሃዲ፣ ምክትል ፕሬዚዳንቱ አቶ ረጋሳ ከፍ ያለውና ሌሎችም ባለሥልጣናት በቃጠሎ ከተጎዱት ሰዎች ጋር ስብሰባ ተቀምጠው እንደነበረ ታውቋል። ቪኦኤ ከተሰብሳቢዎቹ አንዳንዶቹን በስልክ እንዳነጋገረው ከሆነ ከአራት መቶ የማያንሱ ተጎጂዎች በዚህ ስብሰባ ተሳትፈዋል። ተሳታፊዎቹ እንደገለጹት ባለሥልጣናቱ ከጉዳቱ ሰለባዎች የሚነሱ ጥያቄዎችን ለመቀበልም ያሳዩት ፈቃደኝነት በእጅጉ የተመጠነ ነው ብለዋል። እነዚሁ ምንጮች አክለው እንዳብራሩትም በባለስልጣኖቹ አባባል በቅርቡ የደረሰው የእሳት አደጋ ከቀደሙት ሁሉ በመጠኑ እጅግ ከፍተኛ እንደሆነና የደረሰውም ጉዳት እንደሚከፋ በመጠቆም የወደመው የንግድ ማዕከል ታርሶና ተስተካክሎ በአንድ ሳምንት ውስጥ ስራ እንደሚጀምሩ እንደነገሯቸው ገልጸዋል። ከእነዚህ በስልክ ካናገርኳቸው ተሰብሳቢዎች መካከል ድምፃቸው እንዲቀረጽ የፈቀዱት ተሰብሳቢ ስለ እሳቱ አነሳስ የሚከተለውን ብለው ነበረ። ከእኛ በኩል ሁን አንድ ሽማግሌ ብቻ ናቸው የተነጋገሩት። ምንድን ነው የተነሳው እሳት? አንድ ቤት ነበረች። ከአንድ ቤት ስነሳ አንድ የሆነ ሰው መረጃ እንደደረሰን ሂዲዮ ከህይወት ፋና ሰው አድርሶ ሲመለስ እሳት አደጋ እሳቱን አየ። ጭሱ ሲያይ ሄዳና ከመምሪያ አራት ፖሊሶች ይዞ መጣ። አራት ፖሊሶች ሳምቶ ሲያሳያቸው እሳት አደጋ ውሃውን ማምጣትና ለማሳት ሲችሉ በጥይት ሩንታ አትተኮሱ፣ ህዝብ እንዲበረገግ በዛ ጥይት። ውሃውን ማምጣት ይቀርብ ነበር ወይ ወይንም ጥይት መተኮሰ ይሻል ነበር? ለምን ይሄን ተደረገው? ህዝቡ ያጠፋ ተከልክሎ ለምን ተመለሰው? ህዝቡ ውሃውን መጡ ማክሰስ ሲችል ለብሶም እንዳያወጣ ተደርጎ ለምን ይሄን አደረገ ብሎ አንድ ሽማግሌ ይህን መልስ ጠየቃቸው። ምን መልስ ሰጡ? ምንም መልስ አልሰጡ። ዝም ብሎ ብቻ አዳመጡ እንጂ ምን መልስ አልሰጡ። እኒሁ የጉዳቱ አንድ ሰለባ። ከእሳቱ ቃጠሎ ጋር ተያይዞ ፖሊስ በወሰደው እርምጃም አያሌ ሰዎች በቁጥጥር ስር እንደዋሉ ይናገራሉ። የለም በአስቸኳይ ብቻ መንግስት የሚያደርግልን ነገር አሁኑ ያድርግልን ነው ህዝቡ መቋቋሚያ ከሌለንማ ቦታውን ሰራ ነው መቋቋሚያ የለንም ያለንን መጀመሪያ የመጀመሪያ ተቃጥሎብን እንደገና እርዳታ ለምነን ያለችን ቤት ሽጠን የቀበሌን ቤት ሽጠን ምንም አድርገን ያቋቋሚያ ከገንዘብ በአራት ሰዓት ስታል ሞላ ጊዜ ወደመብን ምን ይሻለናል ህዝቡ ያቀረበው ጥያቄ ምንም መልስ አልሰጥም በየቤቱ ደሞ ዝሮ የታሰረው ህዝብ በየቦታው የተሰበሰበው ንብረት ለባለቤቱ ይመለስልን። ለዶሽበልና ለቢሮ ደግሞ ያስተላለፈው አንድ ግለሰብ ይኸው እስካሁን ድረስ ታስሮ የአስራ አምስት ቀን ጊዜ ቀጠሮ ተወስዶበታል። እሱ ይፈታልን ነው። ገብረመድን ገብረመስቀል ስለሳቸው ምን ተባለ? ትናንትና ምንም የለን የታሰረ ሰው ብሎ ነበር፣ ግን አሁን ዛሬ ትግረኛ የእኔ ልጆች ታስሮ ነበር። እዛ ሂጄ ጸይቅ አንድ መቶ ሀምሳ ስምንት ሰው ሲፈታ ሁለት መቶ ሰላሳ ስድስት ሰው አሁንም እስር ቤት ውስጥ ያለ። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሪት ሀሰናት አቡበከር የክልሉ መንግስት ካቢኔ ዛሬ ባደረገው ስብሰባ ተገጂዎችን ለማቋቋም ስለደረሰበት ደረሰበት ውሳኔና በሌሎች ተያያዥ ጉዳዮችም አናግረውናል። ዛሬ አጠቃላይ ተገጂዎች ባሉበት ስብሰባ ተካሂዷቸች ተላልፏል። አሁንም በዛው መነሻ በማድረግ የክልሉ ካቢኔ ተሰብስቦ እነሱን ለማቋቋም በቂ የብድር አገልግሎት የሚያገኙበት ብር ካቢኔው አጸድቋል። በክልሉ ማይክሮ ፋይናንስ በኩል እያገኙ ምን ያህል ገንዘብ ጸደቀ? ካቢኔው ምን ያህል ገንዘብ አጸደቀ? አስራ አምስት ሚሊዮን። ከዚህ በፊት እነሱ ራሳቸው በዛ የዛሬ ሶስት ዓመት ከተካተለ በኋላ የነበራቸውን ገንዘብ እንዳውም ተናግረው ነበረ አንድ እንደሰማሁት ከሆነ አንድ ተሰብሳቢ ከሀያ ሚሊዮን ብር ያላነሰ እንዳላቸው ተናግረው ነበረ። ይሄ ገንዘብ በምን ሁኔታ ነው አሁን በዛ ላይ የሚውለው? ሀያ ሚሊዮን በእነሱ የተዋጣና ለግንባታ የሚያውሉት ነው። መሬት ተሰጥቷቸዋል። ያ መሬት የተሰጣቸውን ሊገነቡበት ያሰባት ብር ነው። በማህበር ተደራጅተዋል። እስከ አራት ማህበር አለ እዛ አሁን ቦታቸውን ከተማ ልማት ጋራ በመሆን ቦታ አሁን ተሰጥቷቸው ግንባታ አሁን ለመጀመር እንዲያስችላቸው በራሳቸው ያጠራቀሙት ነው እንጂ መንግስት የሰጣቸው አሁን ግንባታ ይጀምራሉ። መንግስት ግን ለዚህ ለግንባታ የሚሆን አስፈላጊውን አመቻችቷል፣ ቦታውን ሰጥቷቸዋል። ተጨማሪ እርዳታ እንግዲህ እነዚህ ሰዎች የነበራቸው ገቢም በዙ ዜተኛ ቃጠሎ ምክንያት ወድሟል። ችግር ላይ እንደሚወርቁ ነው ብዙ ሰዎች የሚናገሩት እና ደራሽ የሆነ ሌላ እርዳታ ይደረግላችኋል። እንዴት ነው አሁን ዛሬ ራሱ የእለት ጉርስ አሁን ያለውን ሁኔታ እስኪ ያገግሙ ድረስ በክልሉ አደጋ መከላከል በኩል ዛሬ ከሰዓት መሰጠት ጀምሯል። አርባ ዘጠኝ ሰው ተለይተው ምንም የለንም ያሉ ተመዝግበው ስራ አርባ ዘጠኙ ዛሬ እየወሰዱ ነው። እቃ እንድንወስድ አልተፈቀደልንም ለምንድን ነው ብለው ጠይቀው ነበረ። ይህ የተሰጣቸው መልስ ምን ነበረ? ከአስተዳደሩ ወይም ከፕሬዚዳንቱ ዕቃ የተከለከለ የለም። እንዲሁም እነሱም የእነሱ ቤተሰብም ፖሊስም አጠቃላይ ህብረተሰቡ በትብብር ነው ዕቃው የተቻለውን ያክል እንዲወጣ የተደረገው እንዲወጣ ተደርጎ የሁሉም እገዛ ስለነበር አንድ ቦታ እንዲሰባሰብ ነው የተደረገው። ማን የማን ነው የምለውን ለመለየት በጊዜው አስቸጋሪ ስለሆነ በዚህ አጋጣሚ ደግሞ እዛ ሀብት የሌለው ሰው የኔ ነው የጓደኛዬ ነው ብሎ የራስ የማድረግ ነገር ከዝርፊያ ለመጠበቅ ሲባል ነው፣ አንድ ቦታ እንዲሰባሰብ የተደረገው እና አሁን ያም ለኮሚቴዎቹ ለመመለስ ተጨርሷል ስራው። ይሄኛው የተቃጠሉ ቦታ ይሄው ስራው የኤሌክትሪክ ስራ አልቋል። ትላንት ከሳት ጀምሮ ዛሬ አሁን ቦታውን አስተካክሎ የሽንሸና ስራው ሊጀመር ነው። ተሰርቶ አልቆ የተዘጋጀ ነው ለነሱ የሚያስረክቧቸው ይህም ዛሬው ስብሰባም የተማመኑበት እና ስምምነት ላይ ያደረሱበት ነው። ሌላው ደግሞ የተነሳው ጉዳይ ይሄ በተደጋጋሚ ቃጠሎ የሚደርሰውን በተመለከተ እነዚህ ሰዎች ብዙ ቅሬታ አላቸው። ይህን የህዝቡን ቅሬታ መልስ ለመስጠት አስተዳደሩ የሚወስደው እርምጃ አለ። ወደፊት አሁን ምንድን ነው ከዚህ በፊትም ተነግሯቸው ነበረ። እነሱ በማህበርም ተማምነው ነው ይሄን የተቀበሉት እዛ ውስጥ የምግብ ቤት እንዳይገባ ማብሰል የሚሉት ነገር እንዳይኖር ነበረ። ለማብሰል አመችም ያልሆነ ቦታ ነው እና ያንን እስከ ዛሬ ድረስ በራሳቸው በራሳቸው እየጠበቁ ነበር የኖሩት። አሁን ግን በመጨረሻ ፈቃድም ሳይኖር እነሱም የበፊቱን አይነት ጥበቃቸውን አላልተው ምግብ ቤት እዛ በመግባቱ ይሄ ችግር ሊደርስ የቻለው፣ እንደሰማሁት ከሆነ ከእነሱ ወገን አሁንም ቢሆን ትላንትና እንደነገሩኝ ከምግብ ቤት የተነሳ እሳት ነው ነው የሚልኝ እርስ እነሱ ግን አሁንም ቢሆን ብዙ የታወቀ ነገር የለም በእርግጠኝነት የሚታወቅ በፖሊስም ይሄ ነው ተብሎ ስጠርቶ የቀረበ ነገር የለም የሚል ሀሳብ አላቸው እርስዎ እርግጠኛ ታውቋል ነው የሚሉት አሁን መንስኤው መንስኤው ታውቃል ፌደራል ፖሊስና ክልሉ ፖሊስ በጋራ ነው ያካሄዱት የሚያጠራ ከፖሊስ የበለጠ ሌላ አካል የለም ከዚህ በፊት እና እዛ የነበሩት ቃጠሎችም መነሻው እስከ ዛሬ ድረስ ግልጽ አልሆነም ነው የሚሉት እኮ እነሱ። እሳቱን ብቻ ሲቀጣጠል ለማጥፋት ዘመቻ ተደርጎ ከዛ በኋላ ነው መንስኤው ምንድን ነው የሚለውን ወደ ማጣራት የተሄደው። እዛ ያሉ ማህበራት የቀጠሯቸው ጥበቃዎችም አሉ። እነዛ ጥበቃዎች በሚሰጡት መረጃና እንደገና የክልሉ ፖሊስ ከፌዴራል ጋር አንድ ላይ ባደረጉት ክትትል ነው ምንድን ነው መነሻ የሚለውንም ለማወቅ የተቻለው። ደግሞ ሌላው ትላንትና እንደነገሩኝ ከሆነ ሶስት ሰዎች ብቻ ናቸው ስር በፖሊስ ቁጥጥር ስር የነበሩት ብለህ ነበር። ዛሬ ግን ከእነሱ እንደሰማሁት ከመቶ ሀምሳ ያላነሰ ሰው እንደተፈታ ዛሬም ከሁለት መቶ በላይ ሰዎች እንደታሰሩ ትላንትና የጠቀስኩት እኔ ራሴ ያናገርኳቸው አቶ ገብረመድህን የሚባሉት ተጎጂ ስር ላይ እንደሚገኙና፣ እንደውም እንዲያውም የፍርድ ቤት ቀጠሮ እንደተወሰነባቸው ነው የሰማሁት ዛሬ። ስለዚህ የሚያውቁት ነገር አለ። እርሱ አውቶቡስ መስበር ጋራ በነበረው ሁል ሁለት ሰዎች ላይ አሁን ፖሊስ እያጣራ ነው ያለው። የአቶ ገብረ መድህን ጉዳይ ግን እዛ ያዩ ሰዎች ፖሊስ ጋር ሄደው ከተው ብራችንን እሱን የወሰደው እና እንዲመልስልን የሚል ነበረ። በዛ ነው የተከሰሰው እና በቂ መረጃ ቀርቦ እዛ መደብር ያላቸው ሰዎች ከሰው በዛ ክስ ምክንያት ነው ወደ ጣቢያ የገባው። ሌሎቹስ ምንድን ናቸው? ሁለት መቶ በላይ ታሰሩ የሚባሉትም አሉ። ሁለት መቶ በላይ የሚል ነገር የለም። የዛኔ በተረበሸበት ወቅት የተወሰኑት በአንድ ቦታ እንዲቆዩ የተደረገው መንገድ ላይ ነው እየበተነ ነው፣ ፖሊስ በአስለቃሽ ጭስ ነው የበተነው። እሺ፣ በጣም አመሰግናለሁ። የተለያዩ የቃጠሎ ተጎጂዎች ለቪዮ እንደገለጹት ከሆነ ተጎጂዎቹ አሁን በቃጠሎ ከወደመው ስፍራ ይልቅ ከዛሬ ሶስት ዓመት በፊት ተቃጥሎ ከለቀቁበት ሸዋበር በተባለው ስፍራ ቢመለሱ ይመርጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በ1431 መካከለኛ ሞገድ ለኢትዮጵያ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍ ልዩ ፕሮግራም ነው። ዝግጅታችን ይቀጥላል። አሁን ውይይት በኢትዮጵያ ታሪክ ጭብጦች ዙሪያ ክፍል ሶስት ኢትዮጵያውያን በሚለያዩባቸው የታሪክ ጭብጦች ዙሪያ በጀመርነው ተከታታይ ዝግጅት ዛሬ የሚሳተፉ እንግዶቻችን በቨርጂኒያ ኦልድ ዶሚኒየን ዩኒቨርሲቲ የግጭት አፈታት ትምህርት መምህር ዶክተር ብርሃኑ መንግስቱ፣ አቶ በያናሶባ ሶባ፣ የቀድሞው የኦሮሞ ነጻነት ግንባር አመራር አባል የሕግ ባለሙያና በኦሃዮ ስቴት የሰብአዊ መብት ጠበቃ፣ እንዲሁም ዶክተር ጌታቸው ኃይሌ የጥንት ኢትዮጵያ ታሪክ ተመራማሪና የቋንቋ ሊቅ ናቸው። የውይይቱ አስተናባሪና አዘጋጅ ትዝታ በላቸው ናት። ክፍል ሶስት ነው። አመሰግናለሁ። አንድ ቀደም ባለው ውይይታችን ወደ ወርገደማ ይሆናል ከፕሮፌሰር ባህሩ ዘውዴ እና ከዶክተር ብርሃኑ መንግስቱ ጋር ባካሄድ ነው። ዶክተር ባህሩ ዘውዴ ምናሉ አሉ የኢትዮጵያ ታሪክ አነታራኪ የሚሆነው ታሪካችን ሁል ጊዜ ፖለቲካዊና ወታደራዊ በሆኑ ክስተቶች ላይ ብቻ ስለሚያተኩር ነው። እነሱን አንስተን ስለምናወዛግብ ነው። አሁን እንግዲህ ውይይቱ በተለይ በኦሮሞና በተቀረው ሕዝብ መካከል መሆኑ ነው መሰለኝና የሚጋሩት ነገር አለ ወይ? ይህ ሕዝብ የሚጋራው ሌላ ነገር አለ? ዶክተር በያንን ልጠይቅ ወይ? ይህ ትልቅ ጥያቄ ነው። ሕዝብ የሚጋራው ምን አለ? በመጀመሪያ ደረጃ ሁላችንም ሰዎች ነን ህዝብ ነን ምናልባት አንዳንዶች አይ ኦሮሞ ህዝብ አይደለም ብሎ የሚጽፉም እሰማለሁ በዛሬ ጊዜ ግን የምንጋራው ልንቀይረው የማንችለው ጉርብትና አለን ተወደደም ተጠላም በፍቅር በሰላም በእኩልነትም ሆነ ወይም በጦርነት በዛ አካባቢ አብሮ ለመኖር ሌላ ምርጫ የለንም የሚያያይዘን ተፈጥሮም አለ ለማለት ነው ሌላ በአንድ መንግስት ጥላ ስር ወርን ዶክተር ጌታቸው የተለየ አመለከት አላቸው እኛ በአንድ መንግስት ጁሪስዲክሽን ስልጣን ቁጥጥር ስር የኖርነው ከአጼ ምኒልክ ጀምሮ ነው የምንለው እና የመቶ አመት ወይ ከመቶ አመት በላይ የሆነ እና አሁንም በአንድ ሀገርና በአንድ መንግስት ጁሪስዲክሽን ስር መኖራችን እድላችንን አያይዞታል። ምንም እንኳን ያለን ግንኙነት የእኩልነት አልነበረም አሁንም አይደለም የመከባበር አይደለም የጋራ ጥቅም መመስረት በጣም አስቸጋሪ ሆኗል በአጠቃላይ ይሄ መንግስት የምንለውን ባለቤትነት ከፊሉ አለው ከፊሉ የለውም ወይም የለኝም ብሎ ነው የሚያምነው እኔ ለዶክተር ጌታቸው እና ዶክተር ባሮ የምነግረው እኔ የራሴን የራሴን ምሳሌ ልንገራችሁ ወጣት ተማሪ ሆኜ ቤተሰቦቼ የእስልምና ሃይማኖት ተከታይ ናቸው የእስላም ጾም ሲፈታ በዓል ያከብራሉ። ይሄ በቀዳሚያ ስላሴ ጊዜ ነው። ይሄ በዓል አይከበርም፣ ከትምህርት ቤት እረፍት አይሰጠንም። እኛ በራሳችን ውሳኔ እንቅር ብለን የተወሰኑ የስልምና ሃይማኖት ተከታይ ተማሪዎች ቀረን። አንድ አስተማሪ በቀረንበት ዕለት ከሰላሳ የሚታረም ፈተና ሰጠ። እኛ ያንን ፈተና አጣን። እኔ ስመለስ ትምህርት ቤት ስመለስ ሰላሳ የሚታረም ፈተና ማጣት ስለተማሪ እንትን ነው አናደደኝና፣ እንዴ ጋሽ የሚታደርጋልህ እኛስ እኛ ኢትዮጵያዊ አይደለንም እንዴ? እየጠየቅኩት እንዴ በእናንተ ጊዜ ስል እንግዲህ ኦርቶዶክስ ክርስቲያን ለማለት ነው። ሁለት ወር ሙሉ ሬዲዮ እንኳን አይዘፍንም፣ ለፋሲካ ትምህርት ቤት ይዘጋል። ምን ነው በእኛ ጊዜ እኛ ኢትዮጵያዊ አይደለንም እንዴ? ብዬ ገና በጣም ወጣት የኤሌመንተሪ ስኩል ተማሪ ሆኜ ጠየቅኩኝ። እና አስተማሪ መለሰልኝ። መልሱ ምንድን ነው? ሂድና ንጉሱን ጠይቀው የሚል ነው። ኢትዮጵያዊ መሆን ግን ሶ እኔ ባደኩበት አካባቢ ይሄ መንግስት የእኛ መንግስት ነው ብለን አናምንም፣ አላደግንም የኢትዮጵያ መንግስት የአማራ መንግስት ነው ብለን ነው የምንወስደው። በጋራ ይሄንን መንግስትም የጋራችን ነው ብለን የምናምንበት ደረጃ አልደረስንም። ዛሬ ወይል ዶክተር ጌታቸው ይናገሩታል። ምናልባት የኢህአደግ ቲፒኤልኤፍ መንግስት የኔ መንግስት ነው ብለው ይናገሩ አይናገሩ አላውቅም። ግን ሁልጊዜ ኢትዮጵያ ውስጥ ኤክስክሉዥን አለ ማግለል አለ ከመብት ከሀገር የጋራ ባለቤትነት የማግለል ታሪክ ነው ያለን። የእኩልነት ታሪክ የለንም። የመከባበር ታሪክ የለንም። የአንዱን ባህል፣ ቋንቋ እብን ሰብአዊነት የማንቋሻሽ ታሪክ ነው ያለን። ይሄንን ካላረምን ይሄንን ካልቀየርን ለሁላችን እንዲሆን የሁላችንን ሴኪሪቲ መንግስት የሚባለው ተቋም ደግሞ የሁሉንም መፍት የሚጠብቅ እኩል የሚጠብቅ እና ሁሉም የሀገር ባለቤትነት እኩሉ እንዲሰማው የሚያደርጉ እርምጃዎች ካልተወሰዱ ይሄ በጋራ አለን የምንለው ነገር ሪሊ ራስን ማታለል ነው የሚል አስተያየት መመሰች ያለብን። እሺ፣ ውይይታችን እንደው ትንሽ ወደፊት እንዲራመድልን እኛም እኮ በቃ ባለፈው ውስጥ ብቻ እየዳከርን ተቸገርን እና ታሪካችን ወታደራዊና ፖለቲካዊ ነው የሚያነታርከን ስል ዶክተር በያን አሁን የገለጹልኝ ነገሮች በሙሉ የፖለቲካና የወታደራዊ ታሪካችንን ነው። ሌላ ህዝቡ በባህል በመጋባት አንዱ የሌላውን አምልኮ ስነ ስርዓት ወይንም ሌላ ነገር ተቀብሎ ተወራርሶ የኖረበት ነገር ላይ ብናተኩር በሚል ነው። ዶክተር ብርሃኑ ኖት ድምጾ ነው የሰማሁት። እሺ፣ እና እኔ እንደሚመስለኝ አነጋገራችን አንዳንድ ጊዜ ክብ የሚሆነው ሰርኩላር የሚሆነው ያገኘነውን ነገር መልሰን እንተዋለን። አሁን ለምሳሌ ዶክተር ባይጌ እንዳሉት የድሮው አግላይ ከሆነ የድሮው የማይከባበር ከሆነ በዚያ ላይ ከማተኮር በዚያ ላይ ብዙ በመቆየት ያሁኑን ያለውን ትልቆቹን ችግሮች ከውስጥም ከውጭም ያሉትን በምንነጋገርበት ጊዜ ልንድንዘገይ እየሆነ ነው። ጊዜ መስጠት ለሱ ተገቢ ነው። ያ የሚሆነው ለምንድን ነው? ማስታወሻ ለመያዝ ብቻ ሳይሆን የወደፊቱን የምናደርገውን ነገር እንድናስተካከል እንዲረዳን ነው። ይሄ ከሆነ ወደፊት ባለው ነገር ምን ልናደርግ ነው የምንፈልግ በሚለው ብናተኩርበት ጥሩ ይመስለኛል። ይሄም የሆንበት ምክንያት ምንድን ነው? አሁን አንቺ የጠየቅሽው የኢትዮጵያን ሕዝብ የሚያያይዘው ምን አለ፣ የጋራዮሽ የሆነ ነገር ምን አለ ብለሽ ነበር አትሊስት እኔ እንኳን ታሪክ ያልተማርኩት ብዙም የሚያያይዙት ነገሮች አሉ። መዘርዘር ይቻላል ግን ባጭሩ እኔ አስራ ሁለተኛ ክፍልም በሚጨርስበት ጊዜ ንግግር መጥተው የሰጡ ዶክተር ጌታቸው ኃይል የነበሩ ኩየራ ከአድቬንቲስት ትምህርት ቤት በሚጨርስበት ጊዜ የንግግራቸው አርዕስት ልክ ትናንት እንደ ተናገሩት ትዝ ይለኛል። ኢትዮጵያዊ ማን ነው የሚል ጥያቄ ነበር። በእነዚህ በግንኙት ዘመን ሁለታችሁም ታሪክ የምታውቁት ባመናችሁበት በአምስት መቶ አመት ውስጥ ብዙ የግንኙነት ነገሮች ሆነዋል። ከእነዚህ መካከል አንዱ የተወለዱት ሰዎች ናቸው። ብዙ ሰው ተወልዶ ተዋልዶ ያለበት ሀገር ነው። ልክ ትናንትና እንደተገናኘን አድርጎ አርጎ ማሰቡ ያለውን ውነት ዝቅ ማድረጉ ብቻ ሳይሆን ወደፊት ያለውን ለመገንባት አሁን ያሉብነን የውስጣዊም የውጫዊም ችግሮች ለመፍታት ብዙ ጊዜ ሊወስድብነ ነው። i talk my i hey.

አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቀቀ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላልፍላችሁ መደበኛ ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ደሳለይ መኮንን ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት። ¶¶